በአህጉራችን የመሬት መልካም አስተዳደርን ካላረጋገጥን በቀር ሰላም የሰፈነባትና ደህንነቷ የተጠበቀ አፍሪካን እውን ለማድረግ አንችልም ሲሉ የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመ ተናግረዋል። የመሬት ባለቤትነት መብትን ለሁሉም ማረጋገጥ ደግሞ ከባድ ተግዳሮት መሆኑን አንድ የዓለም አቀፍ ማህበር ባለሥልጣን አስታውቀዋል። መለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ ልኮልናል። ፕሬዚዳንት ዶክተር ሙላቱ ተሾመ ዛሬ በተባበሩት መንግስታት ድርጅት የስብሰባ ማዕከል የተጀመረውን አራተኛውን የመንግስታቱ ድርጅት ዓለም አቀፋዊ የገጸ ምድርና ከርሰ ምድር መረጃ አስተዳደር ከፍተኛ መድረክ ስብሰባን በይፋ ሲከፍቱ ባደረጉት ንግግር መረጃው ለእድገትና ለልማት ሥራ ያለውን ድርሻ አሳይተዋል። ይህ ደግሞ ለአፍሪካ በእጅጉ ጠቃሚ እንደሆነ አመልክተዋል። በተለይም የመሬት መልካም አስተዳደር ለ2030 አጀንዳ የሚለው የስብሰባው መሪ ቃል ለአፍሪካ በእጅጉ ተገቢ ነው ብለዋል። ከዚህም በላይ ደግሞ አፍሪካ በ2063 ልትቀዳጃቸው ካቀደቻቸው የልማት ግቦች አኳያ የመሬት መልካም አስተዳደር ያለውን ፋይዳ ወሳኝ እንደሆነ አስምረውበታል። በአፍሪካ ህብረት በ2063 አጀንዳ አህጉራችን እንድትሆን ከምንመኛቸው ሁኔታዎች መካከል ሁሉን አቀፍ ዘላቂ ልማት ላይ የተመሰረተች የበለጸገች አፍሪካ፣ ሰብአዊ መብቶች የሚከበሩባትና ዴሞክራሲ የሰፈነባት እንዲሁም የፍትሕና የሕግ የበላይነት የተረጋገጠባት የመልካም አስተዳደር ባለቤት የሆነች አፍሪካን ነው። እናም የማታ ማታ በአህጉራችን የመልካም አስተዳደርን ካላረጋገጥም በስተቀር ሰላም ሊሰፍንባትና ደህንነቷ የተጠበቀ አፍሪካን እውን ለማድረግ አንችልም። የዓለም አቀፉ የገጸ ምድርና ከርሰ ምድር መረጃ ማኅበራት ኅብረት የጋራ ቦርድ አባል ዶክተር ክርስቲያን ሌመን በበኩላቸው ባደረጉት ንግግርም የምድር ሀብት መረጃዎች ምን ያህል ጠቃሚ እንደሆኑ ዘርዝረዋል። በዛሬው የሰው ልጅ ትውልድ ያለው የቴክኖሎጂ እድገት በዚህ ዘርፍ ያስገኘው መረጃም የመሬትን መልካም አስተዳደር ተግባራዊ ለማድረግ በሚያስችል ደረጃ እንደደረሰ ተናግረዋል። የሚቀረው የመንግስታት ፖለቲካዊ ፈቃደኝነትና አቅምን መገንባት እንደሆነም ያስረዳሉ። ይሁንና ዛሬም ትግዳሮቶች እንዳሉ ግልጽ ነው ይላሉ። የመሬት መረጃ ቁልፍ መረጃ ነው። ይህንም በተግባር ለመዋል ወጪዎችን ያስከትላል። ይሁንና የዚህ አይነት ታህታዊ መዋቅር ማምጣት ደግሞ ወጪው ከበፊቱ የበለጠ ይሆናል። የህዝብ ቁጥርን መጨመርን ከተመን ስናስገባ የከተማና የገጠር ተቃርኖ ወይም መስተጋብር፣ የአየር ንብረት ለውጥ ሊያስከትለው የሚችለውን ጥፋት ስንገምት የመረጃዎቹ ጠቃሚነት ግልጽ ነው። ለዓለም አቀፋዊ ገጸ ምድርና ከርሰ ምድር መረጃ ማብራት ያለው ፈተና ግልጽ ነው። የመሬት ይዞታ መብትን ለሁሉም ሰው ምንጊዜም በየትም ስፍራ ማረጋገጥ ነው። ትልቁ ፈተና ደግሞ ይህንም መረጃ እዛ ይዞታ መብቶች ላይ ወቅታዊና ተደራሽ ማድረግ ነው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የስታቲስቲክስ ወይንም የአሕዛዊ መረጃ ማዕከል ዳይሬክተር ኦሊቨር ቺንጋንያ ለጋዜጠኞች በሰጡት ቃለ ምልልስ መረጃ በሚገባ ከተደራጀ በምንም የስራ ዘርፍ ሊሰጥ የሚችለውን ጥቅም ዘርዘር አድርገው አስረድተዋል። እንደሚመስለኝ ግልጽ የሆነው ነገር ባለው መሬት ላይ ትክክልና በሚገባ የተደራጀ መረጃ ሲኖር፣ በሚገባ ካርታ የተነሳ መሬት ሲኖር የእያንዳንዱ መሬት ድንበር በትክክል ተለይቶ ሊታወቅ፣ ማን የየትኛው መሬት ባለቤት እንደሆነ ከተረዳን፣ ሰዎች በመሬታቸው ላይ ያላቸው መብት ምን እንደሆነ ሲታወቅ ይመስለኛል ይህ ትልቅ ሀብት ነው። እናም ቀድሜ እንዳልኩት በዚህ መድረክ ላይ ጎልቶ መውጣት ያለበት ይህኛው ይመስለኛል። አህጉራት የምድር ገጽታቸውን መረጃ በመሰብሰብና በማደራጀት ረገድ በተለያየ ደረጃ ላይ እንደሚገኙ ይታወቃል። አፍሪካ ከሁሉ በታች ትገኛለች የአፍሪካ ምድር የካርታ ሽፋን 2.9 በመቶ ብቻ ተሰርቷል በአንጻሩ የአውሮፓ 86.9 በመቶ የአሜሪካ 54.1 በመቶ እስያ 15.2 በመቶ ሽፋን እንዳላቸው መረጃዎች ያስረዳሉ ይህ ዛሬ በአዲስ አበባ የተጀመረው አራተኛው የመንግስታቱ ድርጅት ዓለም አቀፋዊ ገጸ ምድርና ከርሰ ምድር መረጃ አስተዳደር ከፍተኛ መድረክ ለሚከተሉት ሁለት ቀናት ይቀጥላል menescatchu ama dari Amerika dengar radio Kadis, Addis